የደቡብ ክልል በቤንች ሸኮ ዞን የሸኮ ወረዳ የሸፈቱ ያሏቸው የታጠቁ ሀይሎች ስምንት የመንግስት የጸጥታ ሀይሎችን መግደላቸውን የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዴ ገለጹ። የሀዋሳው ዘጋቢያችን ዮናታን ዘብዴዎስ ነው ዘገባውን ያሰናዳው። እንደሚከተለው ይቀርባል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ በቤንች ሸኮ ዞን ቤንች ወረዳ ወንጀል ሰርተው ጫካ የገቡ ሽፍቶች የሚያደርሱትን የጸጥታ ችግር ለመፍታትና የስራውን አፈጻጸም ለመገምገም በተንቀሳቀሱ የክልሉ የመንግስት ልዩ ኃይልና ስምሪት ወስደው አብረዋቸው ሲንቀሳቀሱ በነበሩ የአካባቢው መደበኛ ፖሊስ አባላት ላይ ጉዳት ደርሷል። ጉዳት አድራሾቹ ደግሞ ወንጀል ሰርተው ጫካ ሸፍቷል ያሏቸው የታጠቀና የተደራጀ ቡድን ነው። የሸፈቱ ወንጀለኞች ስላሉ የእነሱን በዘላቂነት ችግር እስከምንፈታ ድረስ እንዳደርስ ቀጠናው ጋር የጥበቃ ሴንተሮችን አቋቁመን የተፈታ እንዲደረጉ ስና የተደረገ ባሉ ቦታዎች ቀጣላይ የጥበቃ ሴንተሮች ጋር ያሉ መደበኛ ፖሊስ በትምህር እያሰራ ስለነበር የህብቅት የሚሰራውን ኃይል አፈጣጠሙን ለመገምገም ከወረዳ ማይተል የልዩ ኃይል አስተባባሪዎች እና የወረዳ ፖሊስ አዛዥ ተወካይ በጋራ ሆነው ወደ አስራ አንድ አባባት የሚሆኑትን ወደዛ አፈጣጠሙ ለመገምገም ሄደው ስመለሱ ይህን እንቅስቃሴ ያጠኑ ሽፍቶች አቀማመጡ በጣም አስቸጋሪ የሆነ ላይ ጠብቀው መንገድ ዘግተው፣ በተለያዩ አካባቢያዊ እንጨትና በተለያዩ ነገሮች መንገድ ዘግተው ልገመት የማችን በጨጥታ የማችን ላይ ተኩስ ከፍተው ከፍተኛ ጉዳት አድርሰዋል። የደረሰውንም ጉዳት ተናግሯል። ያው ጊዜ ሂደት ውስጥ ወደ ስምንት የሚሆኑ አባላት ተሰውተዋል። ሶስቱ አባላት ቆስረዋል ሶስቱ በሕክምና እየታገዙ ነው ያሉት። ስምንቱ አባላት በመሰዋታቸው የከፍተናው ጋር የተወሰነ አለመረጋጋት ተፈጥሮ ነበር። ከዋናው ሻለቃ አካባቢ ይህንነዚ እንዲያደርጉ ሀይል ቀን አሁን አካባቢውም ተረጋግቷል። ወረዳ የተፈጠረውን ጉዳይ በአግባቡ ለመፍታት ጥረት እያደረግን ያለ ነው። ቀጠናው ጋር አቶ አለማየሁም ሁሉን የሚያሳተፍና የተቀናጀ ዘመቻ በማድረግ ሽፍቶችን ለማጥፋት አቅጣጫ መቀመጡንም ገልጿል። ታጥቀው በመንግስት የጸጥታ ኃይልና ዜጎች ላይ ጉዳት የሚያደርሱ እነዚህ ቡድኖች በማንነት የመደራጀት መብት ሰበብ በማድረግ ፍላጎታቸውን በኃይል ለማሳካትና ከሌሎች አካባቢዎች በሰፈራ ወደዛው የመጡ ዜጎች የኢኮኖሚ የበላይነትና ተጠቃሚነትን አግኝቷል በሚል የተዛባ አመለካከት ለበቀል መነሳታቸውን ተናግሯል። አንደኛው የተሳሳቱና ጤናማ አይደለም ብለን አንዱ የሚታወቀው እዚህ አካባቢ የዚህ የሸኮ ብሔረሰብ የዞን ጥያቄ በሚል ይህን ጥያቄ በኃይል አማራጭ እናሳካለን ብሎ ጫካ ሽፍቶ የገቡ ኃይሎች አሉ። ከህዝቡ ጋር ውይይት ተደርጎ ህዝቡ በሰላማዊ መንገድ የጥያቄያችን በአግባቡ መመለስ አለበት የሚባባት ፈጥሯል። ውይይትም ተደርጓል። የዘላቂነትም ችግራችን የሚፈታው በውይይት ነው ብሎ መተማመን ፈጥሯል። ዋናነት አሁን የችግር እየሆነ ያለ እዛ ቀጠና ጋር ትርጉም ባለው መንገድ ቀጣይ ተሰርቶም መቀየር ያለበት አልተጠቀምንም የሚል የተወሰነ ቡድን አለ። በተለይ ወጣቱ ከመሬት አልተጠቀምን ኢኮኖሚ ውስጥ በተገቢው መንገድ እየተሰራን አይደለም፣ በሚ ሽፋን አድርጎ በከፍተኛ ሁኔታ ይንቀሳቀሳል። ሰርቶ ጥሩ ግኖ በኢኮኖሚ ውስጥ ተጠቃሚ የመሆን ሂደት ውስጥ ከሌላ አካባቢ የመጡ ሰዎች በዚህ መንገድ ሰርተው አልምተው ውጤታማ በመሆናቸው ምክንያት በኢኮኖሚ ውስጥ የተጠቃሚነት የኛ መሆን የነሱ የተሻለ ነው። ስለዚህ እኛ እየተጠቀምን አይደለም የሚል የዛ የአካባቢው ተወላጅ የሆኑ ወጣቶች ሲረስ በዚህ ምክንያት የተንቀሳቀሱ የሚያደርሱ ጥቃት አለ። ከወራት በፊትም ተመሳሳይ ጥቃቶች መድረሳቸው የሚታወቅ ሲሆን ችግሩን ሙሉ በሙሉ መፍታት ያልተቻለው የሕዝብ ድጋፍ ስለሚያገኙና መሰረቱ የተወሳሰበ በመሆኑ ነው ሲሉ ተናግሯል። አሶ አለማየው ያው ቀጠናው ጋር ይታወቃል። በጋቸው ሶስት ዞኖችን ማዕከል አድርገው ነው እዛ ጋር የሚንቀሳቀሱት። ሁለቱ ዞኖች በእኛ ክልል ውስጥ ያሉ ናቸው፣ ሸካና በንሸኮ ሶስተኛው ዞን በጋምቤላ ክልል ውስጥ መዘንግ የሚባል ውስጥ ያሉ እኛ ጋር የሚኖሩ ብሔረሰቦች ናቸው፣ መዘንግ የሚባሉ የበልቱ ያው ይታወቃል የድንበር አካባቢ ከመሆኑ ጋር ተያይዞ እነዚህ በሶስቱ አካባቢዎች የኩታነትም ላይ እጅግ በጣም የጫካም ያለበት ከመሆኑ ጋር ተያይዞ ለዚህ የሸፈትን ከሸካ ዞን ከበጅ ሸኮ ዞን የተውጣጡ የሸፈቱ ሀይሎች የተደራጀ መንገድ አምቤላ ክልል ሰመጀር ዞንን ቂዛ የሆነ ነገር ሲሆን እዚህ ወደ እኛም ጫካ ኩታ ገጠም ላይ የሚንቀሳቀሱ ከመሆናቸው ጋር ተያይዞ ትንሹ ሱብስብ ሆኗል። ጉዳዩ ደግሞ በዚህ መንገድ እንዲቀጥል እየሆነ ያለው መሰረታዊ ችግሩ ከህብረተሰቡ በተሟላ መንገድ የሽፍታው ሀይል ባለመነጠሉ ምክንያትም ጭምር ነው የተፈጠረ ያለው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም